It's been moment. It's been amazing. I mean, we just wrote history today and brought this World Cup trophy home, which is unbelievable. Yalan, yse tochu ager champion, ye United States bihrawi tim ambel y Carly Lloydin demsano yasam mačud demna mistačuli nyalite ke brachu adma toče. Yte pebihrawi degmo lafrika Afrika wan chamat karya Yemen seget maun kekene agara drugo ashen fotamal diswal ሰላሳ ሁለተኛው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ዓመታዊ ፌስቲቫል በድምቀት ተጀምሮ በድምቀት ተፈጽሟል። ፍቅሩ ኪዳኔ የማጠቃለያ አስተያየት አላቸው። ሌሎች ዜናዎችም አሉኝ። አብራችሁን አምሹ። በቫንኩቨር ካናዳ ትናንት የተፈጸመውን የዓለም የሴቶች እግር ኳስ ዋንጫ ውድድር ላስቀድም። ካፕቴኗ ካርሊ ሎይድ ከግማሽ ሜዳ ያገባችውን ጨምሮ በጠቅላላው ሶስት ጎሎችን በማስቆጠር ታሪክ ሰርታለች። እስከ ዛሬ በተደረጉ የዓለም ዋንጫ ውድድሮች ላይ ከሁለት በላይ ያገባ ቲም የለም። ሎይድ ግን በግሏ አንድ አክላበት በጠቅላላው በ በአስራ ስድስት ደቂቃዎች ሶስቱን አግብታ ተደናቂ ሆናለች። በጣም አስደሳች ወቅት ነው። ዛሬ ታሪክ ሰርተናል። ያገኘነውን የዓለም ዋንጫ ይዘን ወደ ቤት ነበር ያለችው ካርሊ ሎይድ የብሔራዊ ቲሙ አምበል ውጤቱ አምስት ለሁለት በሆነ ብልጫ ይለቅ እንጂ ታዲያ ጃፓኖች ሻምፒዮናነታቸውን ለመከላከል ብዙ ጥረዋል። በአምስት ደቂቃ ውስጥ ሁለት ጎሎች ከገቡበት ማንኛውም ቡድን ሊደናገጥ ይችላል። ያም ይመስላል እርብስታቸውን ያወጣው። ጃፓን ካስቆጠረቻቸው ሁለት ጎሎች አንደኛው የተገኘው በራሳቸው በአሜሪካኖቹ ተከላካይ ነው። ጁሊ ጆንሰን ናት። በጭንቅላቷ ገጭታ ለማውጣት የሞከረቻት ኳስ በረኛዋን ሆፕ ሶሎን አልፋ ከመረቡ ጋር የተገናኘችው። ትላንት በድምሩ ሰባት ጎሎች በአንድ የዓለም ዋንጫ ላይ ሲታይ የመጀመሪያው ነው። ለዩናይትድ ስቴትስ ሦስተኛው የዓለም ዋንጫ ሆኗል። 53341 የቫንኩቨር ተመልካች በትላንቱ ውጤት ፈንድቋል። ወደ አዲስ አበባ እንዝለቅ። ገዛ ሕንጽዮን መስቀል የኢትዮጵያ ብሔራዊ እግር ኳስ ቡድን ዜና ያለው ነው። አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ ከኬንያ አቻው አራምቤ ኮከቦች ጋር ከትናንት በስቲያ ኬንያ ላይ ያደረገውን የመልስ ጨዋታ ያለ ግብ በአቻ ውጤት በማጠናቀቁ ወደ ቀጣይ ማጣሪያ ማለፉን አረጋግጧል። ትናንት ማምሻውንም ወደ ሀገሩ ተመልሷል። የኢትዮጵያ ብሔራዊ ቡድን ለመደገፍ በኬንያ የሚኖሩ በርካታ ኢትዮጵያውያን በናናዮ ስቴዲየም ከኬንያውያን ደጋፊዎች ያላነሱ ቁጥር ነበራቸው። ዋልያዎቹን ሲያበረታቱ ታይተዋል። ወደ ጨዋታው ሂደት ስንገባም በሁለቱም በኩል የጎል አጋጣሚዎች ተፈጥረው አልተጠቀሙበትም። አሰልጣኝ ዮሐንስ ሳህሌ ከጨዋታው በኋላ ለመገናኛ ብዙኃን በሰጡት አስተያየት በውጤቱ መደሰታቸውን ገልጸዋል። ውጤቶችን ሰጥረው ሰጥተው ነበር። እንደውም ሁለት ጎል ማግባት ይገባን ነበረ በኃይሉ ያልጨረሳት ባየ ኳስ እነኛ የመጀመሪያ በተለይ በኃይሉ ያገኛትን አጋጣሚ ቢጠቀም ኖሮ ብዙ ስራ ይኖርባቸው ነበር። አራት ጎል ማግባት ነበረባቸው። ግን የዚህኛውን በሀገር ውስጥ የሚጫወቱ ብቻ የሚሳተፉበት የቻን አፍሪካ ዋንጫ ማጣሪያ የኢትዮጵያ ቀጣይ ተጋጣሚ የጅቡቲን ብሔራዊ ቡድን በድምር ውጤት አራት ለአንድ ማሸነፍ ያለፈውን የቡሩንዲን ብሔራዊ ቡድን ይሆናል። የቡሩንዲና የኢትዮጵያ ብሔራዊ ቡድኖች የመጀመሪያ ማጣሪያ ቡሩንዲ ላይ ጥቅም መጀመሪያ ላይ ይከናወናል። የሁለቱ በደርሶ መልስ የተሻለ ነጥብ ያለውም ሩዋንዳ ላይ በሚዘጋጀው የአራተኛው የቻን አፍሪካ ዋንጫ ተሳታፊ ይሆናሉ። የምስራቅ አፍሪካውን ጠንካራ ቡድን የሀራምቤ ኮከቦቹን የረታው የኢትዮጵያ ብሔራዊ ቡድን የቀጣዩን የቡሩንዲን ቡድን አሸንፎ ለማለፍ የሚቸገር አይመስልም። ይኸው ነው በእኔ በኩል ያለው። ሰለሞን፣ እኔም አመሰግናለሁ ገዛህኝ። ወደ ዋሽንግተን ስንመለስ ሰላሳ ሁለተኛው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ዓመታዊ ፌስቲቫል ከትላንት በስቲያ ቅዳሜ በድምቀት መጠናቀቁን እናገኛለን። የዓለም አቀፍ ስፖርት ተቋማት ልዩ አማካሪው አቶ ፍቅሩ ኪዳኔ በክብር እንግድነት ተገኝተዋል። ስለ አጠቃላይ ዝግጅቱ አስተያየታቸውን ጠይቅ ያለሁ አቶ ፍቅሩ፣ ይህ ሳምንት የሚፈጅ በዓል በብዙ ሺህ የሚቆጠሩ ኢትዮጵያውያን የሚሰበስቡበት የሚገናኙበት፣ ባህላቸውን የሚያከብሩበት፣ ኢትዮጵያዊነታቸውን የሚያረጋግጡበት አስደናቂ በዓል ነው። ከኢትዮጵያ ተጋብዘው የነበሩት አርቲስቶች በጊዜ ይዛ ባለማግኘታቸው ሊመጡ ባለመቻላቸው ቅሬታ መፍጠሩ አልቀረም። ኢትዮጵያዊ ሲሰባሰብ ሰብ እስክስታ መፈታተሻውና መሳሳቂያው መሳሪያ ነው። ሲልቨር ስፕሪንግ የሚባለውን ከተማ ያጠሩት የኛው አገር ሰዎች ናቸው። ጸጉር ቆራጩ፣ ልብስ ሰፊው፣ ጠበቃው፣ ሐኪሙ፣ ደላላው እና ወደ አስራ አምስት የሚጠጉ ምግብ ቤቶች ያሉበት አማርኛ ቋንቋ የሚነጋገሩበት ነጠላ ተለብሶ የሚንሸራሸሩበት ከተማ ነች። በዚህም በዓል ምክንያት ልዩ ልዩ ድርጅቶች ስብሰባቸውን ያካሂዳሉ። ከእነርሱም አንዱ እኔ የምካፈልበት የኢትዮጵያ እግር ኳስ ተጫዋቾች እና ደጋፊዎች ማህበር ነው። ይህ ማህበር በኢትዮጵያ ውስጥ እና በሰሜን አሜሪካ፣ አውሮፓ እና አፍሪካ የተቸገሩትን የጥንት ኳስ ተጫዋቾች የሚረዳ ነው። የሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን በአቶ ጌታቸው ተስፋዬ ፕሬዚዳንትነት የሚመራው ከልዩ ልዩ ግዛቶች የተውጣጡ አባሎች ያዘለ ነው። እነርሱም አቶ ቴዲ ታምሩ፣ አቶ ያረድ ነጋሽ፣ አቶ ውብሸት ውቤ፣ አቶ ሳሚ ታደሰ አቶ ፈለቀ ተካ አቶ ሳምሶን ሙልጌታ አቶ ተካበ ዘውዴ እና አቶ መራኮ አይን ዓለም ናቸው። የእግር ኳስ ውድድሩን ዝግጅት የሚረዱ ብዙ በጎ ፈቃደኞች፣ የኢትዮጵያ ብሔራዊ ቡድን ተጫዋቾች የነበሩ ይገኙበታል። የዚህን ዓመት ውድድር ያሸነፈው ዲሲ ዩኒቲ የተባለው የዋሽንግተን ቡድን ነው። በፍጹም ቅጣት ምት የተሸነፈው የሲያትል ቡድን ነው። በዚሁ አጋጣሚ ጥንት በአዲስ አበባ ሰባራ ባቡር ሰፈሩ ውስጥ ይገኝ በነበረው የሞሃይ ጠጅ ቤትን ያዘውትሩ የነበሩ አዛውንቶችም ተገናኝተው በየቀኑ ስለሚወጡት ቂኒን ጉዳይ ተወያይተዋል። ሳሙኤል አዳምስ የተባለውን የቦስተን ላገር ቢራንም ዋሊያ ብለው ስም አውጥተውለታል። አቶ ፍቅሩ ኪዳኔን አመሰግናለሁ። ወደ ሌሎች ዜናዎች እንለፍ። በመስክ ቴኒስ በ1877 ዓ ም እንደ አውሮፓውያን ዘመን አቆጣጠር የተመሠረተውና በዓለም የረጅም ዘመን ታሪክ ያለው የለንደን ዊምብልደን ዓለም አቀፍ የመስክ ቴኒስ ውድድር ዘንድሮም ሁለቱን አሜሪካውያን እህትማማቾች ሰሬናና ቬነስ ዊልያምስን ለ26ኛ ጊዜ ዛሬ ያገናኝቷል። ሁለቱም በዊምብልደን የነጠላ ውድድር አምስት አምስት ጊዜ ያሸነፉ ሲሆን በግራንድ ስላም ማለትም በትላልቆቹ ውድድሮች 27 ድሎችን ይጋራሉ። ውጤቱ ይህ ፕሮግራም እንዳበቃ ይታወቃል። በመጨረሻም፣ አትሌቲክስ በፈረንሳዩ የዳያመንድ ሊግ አምስት ሺህ ሜትር ሩጫ ውድድር ገንዘቤ ዲባባና አልማዝ አያና የተጠበቀውን ሬኮርድ የመስበር እቅዳቸው አልተሳካም። በከባድ ፉክክር ግን አንደኛና ሁለተኛ ሆነው ፈጽመዋል። ገንዘቤ ዲባባ በፓሪሱ ውድድር የግሏን ሰዓት አሻሽላለች። የቦታውንም ጊዜ አሻሽላ የገባችው በአስራ አራት ደቂቃ ከአስራ አምስት ነጥብ አራት አንድ ሴኮንድ ነው። ያልማዛያና ጊዜም ድንቅ ነው፣ 142197 በዚሁ ላብቅ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።